የሳውዲ አረቢያ መንግስት ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች ግዛቱን ለቀው እንዲወጡ ያስቀመጠው የዘጠና ቀን የጊዜ ገደብ ሊጠናቀቅ ሰላሳ ሁለት ቀናት ብቻ ቀርተውታል። በሳውዲ በህገ ወጥነት ይኖራሉ ተብሎ ከሚገመተው በመቶ ሺዎች የሚቆጠሩ ኢትዮጵያውያን እስካሁን የመውጫ ሰነድ የወሰዱትም ሆነ ወደ ሀገር የተመለሱት ቁጥር እዚህ ግባ የሚባል አይደለም። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የጉዞ ሰነድ አሰጣጡን ሂደት ለመገምገምና በኢትዮጵያ ኤምባሲም ሆነ በሳውዲ በኩል ተመላሾች ላይ የተፈጠሩ እክሎችን ገምግሞ ማስተካከያ መንገድ በሚፈለግበት ላይ ለመምከር ሳዑዲ አረቢያ ገብተዋል። ትናንት ሐሙስ በሪያድ የኢትዮጵያ ኤምባሲና በኢትዮጵያ ኮሚኒቲ ማህበር አዳራሽ የሚከናወኑ የጉዞ ሰነድ አሰጣጥ ሂደቶችን ተመልክተዋል። የአንዳንድ ተመላሾችንም ድምፅ ሰምተዋል። ተመላሾቹ በተለይ በሳዑዲ የኢሚግሬሽን መስሪያ ቤት ለሚያጋጥማቸው ችግር መፍትሄ እንዲያፈላልጉ በኤምባሲው የተመደቡ ሰራተኞች ስልክ ቁጥሮቻቸው ብዙውን ጊዜ እንደማይነሱ አማረዋል። ችግር አለባቸው ተባለ። ለዚህ ደግሞ እያንዳንዳቸው ስልክ በፌስቡክ ማለ መረጃ ይነት ስልካቸው እንዳለ አለ። ያንን ስልክ ስንሞክረው እያንዳንዳቸው ስልክ አይሰራ። ሌላው በተመላሾች የተነሳው ችግር የሳውዲ መንግስት ለዲኤንኤ ምርምራ ብሎ ያስቀመጠው ጊዜ ለአንዳንዶች ከሚገባው በላይ መራዘሙ ነው። ልጆች ያላቸው የእኛ ሴቶቻችን ማለት ነው ከአንድ ወር ሀያ ቀን በላይ ዲኤንኤ ደም ተወስዶ እስካሁን ምንም አይነት ሪዛልት አልተለየም። እነዚህ ሰዎች በየአምስት ቀኑና አስር ቀኑ እዛ ውጤት ይታያል በሚባልበት ቦታ እየተመላለሱ ለተለያዩ ሮች እየተዳረጉ ነው። አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ እንደገለጹት የልዑካን ቡድኑ በአጭር ጊዜ ቆይተው የተወሰኑ ምልከታዎችን አድርጓል። አንደኛ በኢትዮጵያውያን በኩል ወደ ሀገራቸው ለመመለስ ተነሳሽነት እንዳለን ለማየት ታዝበናል። ከዛ አንጻር ስራዎቹን ከማሳለጥ አንጻር ተጨማሪ ስራ መሰራት አለበት። በምዝገባ ጣቢያዎቹ በሰው ኃይል የበለጠ መጠናከር ይገባቸዋል። ይህን መታዘብቻለ። የውጭ ጉዳይ ሚኒስትሩ በፌስቡክ ገጻቸው በፎቶግራፍ አስደግፈው እንዳስቀመጡት ትላንት ማምሻውን ከሳዑዲ አቻቸው ሚስተር አዲል አልጁበይር ጋር ተወያይተዋል። ዶክተር ወርቅነ ዜጎችን ወደ ሀገራቸው በመመለሱ ሂደት የሚፈጠሩ እንቅፋቶችን ለማስወገድ የሳውዲ መንግስት የበኩሉን ሚና እንዲያጎለብት ጠይቀዋል። ውጭ ጉዳይ ሚኒስቴር አዲልም በበኩላቸው ህገ ወጥ ኢትዮጵያውያን የእፎይታና የምህረት ጊዜው ሳያበቃ በሰላም ወደ ሀገራቸው መግባት እንዳለባቸው አስምረውበታል። የሳውዲ መንግስትም ህጉን የሚያከብሩ ኢትዮጵያውያን ያለምንም እንግልት ወደ ሀገራቸው እንዲመለሱ የሚቻለውን ሁሉ እንደሚያደርግ አረጋግጠዋል። ይዘቱ ባይገለጽም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለንጉሥ ሰልማን የላኩት ደብዳቤም በውጭ ጉዳይ ሚኒስትሩ በኩል እንዲደርሳቸው መስጠታቸውን የዶክተር ወርቅነህ ገበየሁ ፌስቡክ አስፍረዋል። በሌላ ዜና ሲጓተትና ሲያዘግም የነበረው የኢትዮጵያና የሳውዲ አረቢያ የሥራ ውል ስምምነት ትላንት በንግድ ማዕከሏ የጂዳ ከተማ መፈረሙን የኢትዮጵያ ኤምባሲ የዲያስፖራና የቆንስላ ጉዳዮች ዘርፍ ኃላፊ አቶ ፋይሰል አልይ ገልጸዋል። አቶ ፈይሰል እንዳሉት የኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስትር አብዱልፈታህ አብዱላሂና የሳውዲዎቻቸው ስምምነቱን ፈርመዋል። ይህም ኢትዮጵያውያን ተመላሾች በህጋዊ መንገድ ወደ ሳውዲ ዳግም ሊመጡ የሚችሉበትን መንገድ ያመቻቻል። በሁለቱም ሀገራት እውቅና በሚሰጣቸው ወኪል ተቋማት ወይም ኤጀንሲዎች አማካይነት ሰራተኛ የመላኩ ተግባር እንደሚከናወን ተጠቁሟል። ይሁንና በኤምባሲው የፌስቡክ ገጽ የተቀመጠውና የውጭ ጉዳይ ሚኒስትሩን በራሳቸው ገጽ ያጋሩት የዜና በተፈራራሚዎቹ ሚኒስትሮች ምስል አልተ ደገፈም። በውጭ ጉዳይ ሚኒስትሩ የተመራው የሉካን ቡድን ለተመሳሳይ ጉብኝት ወደ ጅዳ አምርቷል። ስለ ሽብሩ ለዶይቼ ቬለ ሬዲዮ ሪያድ